ጤናችን በዚህ ፕሮግራም ጤንነታችንን ከእግዚአብሔር ቃል አንጻር እንዴት መጠበቅ እንዳለብን እንዲሁም ስለ ጤንነታችን እንክብካቤ ከተለያዩ ባለሙያዎች የሚሰጡ ትምህርቶችን እናቀርባለን። ጤናችን። ሰላም፣ እንዴት ሰነበታችሁ? የተከበራችሁ አድማጮቻችን የእግዚአብሔር ጸጋ ባላችሁበት ቦታ ይብዛላችሁ። ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ ጤናችን የተሰኘው መርሃ ግብራችን ከዚህ አዲስ አበባ ከሚገኘው ከምስራች ድምፅ ሬዲዮ ስቱዲያችን ይተላለፋል። ለዛሬ ድንገተኛ ቀዶ ሕክምና የሚያስፈልጋቸው በሽታዎችን የምናይ ይሆናል። መረጃውን ያገኘሁት ስለ ጤና ከተሰኘው ቴሌግራም ቻናል ነው። እስከ ፍጻሜ አብራችን ቆዩ የምንለው እኔ የዚህ ፕሮግራም አዘጋጅ ሰናይት ማሪዮ ቴክኒኩን ከሚቆጣጠረው በአንጃ ኩመራ ጋር በመሆን ነው። ይህን ዝማሬ አዳምጠን ለዛሬው የተዘጋጀው መርሃ ግብር ዝርዝር እንገባለን ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። ነገር የለም መናገርም የለም ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ምድር ዳርቻ ወጣ። Ben seraul u güy astın ekyni Ben seraul u güy anne katani High and are be

ውድ አድማጮቻችን በዝማሬው እንደተባረካችሁ ተስፋ አደርጋለሁ። ስለ ዝማሬውም የእግዚአብሔር ስም የተባረከ ይሁን። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ ምሕረትህና ቸርነትህ በስቶልን ለዛሬ ቀን ስለ ደረስን በጌታ በኢየሱስ ስም እጅግ አድርገን እናመሰግንሃለን። ይህንን ቀን ስናይ ደግሞ እግዚአብሔር ምሕረትህን እያሰብን እንጸልያለን። ጌታ ሆይ እጅግ አርገን አሁንም አሁንም ደጋግመን እናመሰግንሃለን። በዚህ ሰዓት ደግሞ እኔ ጸልያለው ይህን ሬዲዮ እያዳመጡ ላሉ ወገኖቼ የታመሙ ቢኖሩ ልዩ ልዩ ስያሜ የተሰጠው የጨጓራ በሽታ፣ የኩላሊት በሽታ፣ የልብ በሽታ እግዚአብሔር አምላኮ የካንሰር በሽታ ሁሉ ከሁሉም በፊትህ እኩል ነው። እኔ ያልጠቀስኳቸውንም በሽታዎች ሁሉ ዛሬ አንተ ታያለህና እግዚአብሔር ወገኖቼ እየተሰቃዩ ባለበት እንድትፈውሳቸው እኔ ጸልያለሁ። በጌታ በኢየሱስ ስም ለወገኖቼ ፈውስ እንዲመጣ ካሉበት ስቃ እግዚአብሔሩ እንዲነሱ እንዲፈወሱ፣ በጌታ በኢየሱስ ስም እለምንሃለሁ። የዘላለም አምላክ ቅዱስ እግዚአብሔር ቃልህ እንደሚናገር እኔ ፈዋሻ አምላክህ እግዚአብሔር ነኝ ተብሎ ተጻፈ። እንድትፈውሳቸው ወገኖቼን እንድታበረታቸው፣ ጌታ ሆይ ጉልበታ አቅም እንድትሆናቸው፣ ጅማቶቻቸው እንዲጠነክሩ፣ አጥንቶቻቸው እንዲጠነክሩ እንዲራመዱ ለአንተ ክብር እንዲኖሩ ፈቃድህ እንዲሆን በዚህ ሰዓት እኔ ጸልያለሁ። እንዲሁ ደግሞ ህመም ያለባቸው ነገር ግን ህመማቸው በህክምና ያልተቻለ በሐኪሞች ዘንድ ያልታወቀ በአንተ ዘንድ ሁሉን ታያለህና፣ በአንተ ዘንድ እግዚአብሔር የተሰወረ ነገር የለም። በኢየሱስ ስም ለእነዚህ ወገኖች ከአንተ ዘንድ መፍትሄ እንዲመጣ እኔ ጸልያለሁ። እንዲሁ ደግሞ ታመው መድኃኒት መግዣ አተው ለሚቸገሩ፣ አስታማሚ ለሌላቸው፣ ለህክምና ያጡ ሁሉ የአንተ እጅ እንድትደርስላቸውና ፈውሳቸው በዚህ ሰዓት እኔ ጸልያለሁ። ጌታ አምላክ ሆይ ስለ ሰማህን እናመሰግንሃለን። ጊዜያችንን ባርክልን። በጌታ በኢየሱስ ስም ጸለይኩ፣ አሜን። ለድንገተኛ ቀዶ ህክምና የሚደርሱ የጤናነክ ችግሮች የትኞቹ ናቸው? ያለ ቅድመ ዝግጅት የሚደረግ ቀዶ ህክምና በአብዛኛው የሚመለከተው ማንን ነው? ምክንያቱስ? ለድንገተኛ ቀዶ ህክምና የሚያጋልጡ በሽታዎች ሲከሰቱ የሚታዩ ምልክቶችስ የትኞቹ ናቸው? እነዚህም በዝርዝር የምናይ ይሆናል በድጋሜ ከኛ ጋር ቆዩ። ድንገተኛ የቀዶ ሕክምና የምንለው ከመደበኛ የተለየ ነው። ህሙማን አጠቃላይ ህይወታቸውን በአደጋ ላይ በሚጥሉ በሽታዎች ከተያዙና ያለ ዝግጅትና ቀጠሮ የሚካሄድ መደበኛ ያልሆነ የቀዶ ሕክምና አይነት ነው። መደበኛ ያልሆነ የቀዶ ሕክምና የሚያስፈልጋቸው ውስጣዊ ህመሞች ስንል ኃይለኛና በፍጥነት ከቁጥጥር ውጭ የሚወጡ ማለት ነው። እንዲህ ያሉ ህመሞች በተለይ የሚከሰቱት በጨጓራ በቆሽት በሐሞት ከረጢት በትንሹና ትልቁ አንጀት አካባቢ የሚከሰት ነው። ለህመሞቹ መከሰት የየራሳቸው መንስኤ እንዳላቸው ይታመናል። ለድንገተኛ ቀዶ ህክምና ለመጋለጥ የሚያስችሉ መንስኤዎች የሚከተሉት ዋና ዋና የሚባሉት ናቸው። የቆሽት ኢንፌክሽን፣ ከማዕፀን ውጭ እርግዝና ሲፈጠር፣ የኦቫሪ መጠምዘዝ፣ ኦቫሪ ውሃ ሲቋጥርና ሲፈነዳ፣ እንዲሁም የማዕፀን ቱቦ ኢንፌክሽን ሲከሰት ለድንገተኛ ቀዶ ህክምና ያጋልጣል። ሌላው የትንሹ መሆኑ ትልቁ አንጀት መዘጋት የጨጓራ በአንድ በኩል መቀደድና መድማት፣ የሐሞት ከረጢት ኢንፌክሽን፣ የትርፍ አንጀት ኢንፌክሽን በተለይም የመቀደድ ችግር ከተፈጠረ፣ የአንዱ የአንጀት ክፍል ግድግዳ እንደ ከረጢት ወጣ ሲል በተጨማሪም በኢንፌክሽንና በሌሎች ምክንያቶች ሲጠቃ፣ የአንጀት መታጠፍ ወይም መጠማዘዝ ሲፈጠር ለድንገተኛ ቀዶ ህክምና ይዳርጋል። ድንገተኛና ፋታ የማይሰጥ ህመም ድንገተኛ ቀዶ ህክምና ለሚያስፈልገው በሽታ ምልክት ሊሆን ይችላል። ለድንገተኛ ቀዶ ህክምና የሚያደርስ የጤና ችግር መከሰቱን ከሚጠቆሙ ምልክቶች መካከል የሆድ ህመም ቀዳሚው ነው። ህመሙ ድንገተኛ ሊሆን ይችላል፣ አሊያም ደግሞ ቀስ ብሎ የሚመጣ ይሆናል። ማንኛውም የሆድ ህመም በድንገት ተከስቶ ከስድስት ሰዓት በላይ ከቆየ ድንገተኛ የቀዶ ህክምና የሚያስፈልገው የጤና ችግር ሆድ ውስጥ መከሰቱን ይጠቁማል። በሌላ ገጽ ደግሞ ከስድስት ሰዓት በታች ቆይቶ የሚተው ህመም ከሆነ ቀዶ ህክምና የሚያስፈልገው በሽታ ሊሆን እንደሚችል መገንዘብ አስፈላጊ ነው። የጤና ችግሩ የት አካባቢ እንደተከሰተ የሚጠቆሙ ህመም ነክ ምልክቶች ይኖራሉ። ህመሙ ቁርጠት ከሆነና በተወሰኑ ደቂቃዎች እየተመላለሰ የሚመጣ ከሆነ የአንጀት መጣጠፍ ምልክት ይሆናል። ይሁን እንጂ በጊዜው ይታይ የነበረው የቁርጠት ህመም ከተቀየረ የአንጀት መታጠፍ ችግር ከፍ ያለ ደረጃ መድረሱን ወይም ደግሞ አንጀቱ መታመሙን ይጠቁማል። ሌሎች ችግር ጠቋሚ ህመሞችን ደግሞ በተወሰነ መልኩ ዘርዘር አድርገን ብንመለከታቸው ለጋራ ግንዛቤ ይጠቅመናል። ሕማሙ ድንገተኛ የመውጋት ስሜት ያለው ከሆነ ወይም ህመምተኛውን በድንገት ከእንቅልፍ የሚቀሰቅስ ህመም ከሆነ ጨጓራን ጨምሮ በሆድ ውስጥ የሚገኝ የተለያዩ ቱቦዎች መፈንዳታቸውን ይጠቁማል። ህመሙ ከእምብርት በታች ከሆነ ከማዕፀን ጋር የተያያዙ ችግሮች መከሰታቸውን ያመለክታል። የትንሹ አንጀት መጥበብ ካለ ጋዙም ሆነ ሰገራ ለውጣ ካለ እንዲሁም ቁርጠትና ትብከት ከተቀላቀለበት የትልቁ አንጀት በሆነ ምክንያት መዘጋቱን ወይም መታጠፉን ያሳያል። በሕፃናት ላይ አንዱ አንጀት ወደ ሌላው ሲገባ የሆድ መነፋትና ወይም ከዚህ በፊት የቀዶ ሕክምና ካሉት በሆዳችን ወይም በንፍፊት አካባቢ የፊኛ መሳሳት ሲከሰት የሆድ ውስጥ ዕቃዎች ይወጣሉ። በዚህም ምክንያት የአንጀት መነፋፋት መከሰቱን ያመለክታል። የትንሹ አንጀት መጥበብ ሲኖር ሰገራ ልወጣ ካለ ለአንጀት መታጠፍ ምልክት ይሆናል። እጢዎችም ሲፈጠሩ የመወጠር የማንቆራጠጥና ህመሙም የመላለስ ባህሪ ካለው ኩላሊትና ከኩላሊት በታች ያሉ ቱቦ ውስጥ ጠጠር መከሰቱን ያመላክታል። በደረታችን ወይም በሆዳችን ውስጥ ድንገት የመቀደል ስሜት ከተሰማን አንጀት መፈንዳቱን ይጠቁማል። ቦታው የማይቀያየር ህመም የሚሰማን ከሆነና በቀኙ በኩል ከሆነ ትርፍ አንጀት የመሆን እድሉ ሰፊ ነው። የአንጀት ለአንጀት መጣበቅና ክር መሰል አንጀት ለአንጀት መጣበቅና ክር መሰል ነገር አንጀቱን ሲያንቀው ማንኛውም ህመም ማስመለስ ቀጥሎ ከሶስት እስከ አራት ሰዓት በኋላ ከመጣ ትርፍ አንጀትን ያመለክታል። ነገር ግን ከህመሙ በፊት በቀጥታ ትውከቱ ከጀመረ ምልክትነቱ ለተቅማጥ በሽታዎች ነው። ድንገተኛ ቀዶ ህክምና ያስፈልጋቸዋል የሚባሉ ህመሞች ሌላ የህክምና መፍትሄ የላቸውም? የሚለውን ጥያቄ ስንመለከት ህመሞቹ በባህሪያቸው አጣዳፊና በፍጥነት ቀዶ ህክምና ተደርጎ ችግሩን ማስወገድ ካልተቻለ የመጨረሻ ውጤቱ ሞት እንደሆነ ግልጽ ከሆነ ቆይቷል። በዚህም ሳቢያ አጣዳፊ የሚባሉ ህመሞችን በአግባቡና ጊዜ ወስዶ በማየት የመጀመሪያው መፍትሄ በቀዶ ህክምና ለችግሩ መፍትሔ መስጠት ከአስፈላጊም በላይ ነው እያልኩ የዛሬውን በዚሁ አበቃለሁ። እስካሁን ከኛ ጋር ቆይታችሁ ስለተከታተላችሁ ጌታ ይባርካችሁ። ጌታ ቢፈቅድና ብንኖር ሳምንት በሌላ ርዕስ እንገናኛለን። Welcome Summoned. በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ፣ 0944088425 ደውሉልን፣ አጭር የጽሑፍ መልእክት እላኩልን። እንደዚሁም የመስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትሳፕ ልታገኙን ትችላላችሁ። Sie das ist ein sie vor avar esmanet göböl yeni bir çağ ağır sav fıtratın ya alem göböl besra uğur yastın ekleyi besra uğur ne katane besra uğur yastısı

Bessie Raoul, who you are, Nick, I'll call me.